አሁን ባለንበት ደረጃ ወደ ኢትዮጵያ ከፈለሱት ውስጥ ከየመን 3538 ቀደም ሲል ደግሞ 1806 ስድስት ወራት ባልሞላ ጊዜያቶች ውስጥ ብቻ 66 በመቶ ሕፃናት እና 55 በመቶ ደግሞ ሴቶች ናቸው። ስደተኞቹ ከሶማሊያ፣ ከኤርትራ እና ከኢራክ እንዲሁም ከየመን የፈለሱ ወደ ኢትዮጵያ የተሰደዱ ናቸው። ከተባበሩት መንግሥታት የስደተኞች ጉዳይ ኮሚሽን በመጻረ ቃሉ ዩኤንኤችሲአር መረዳት የተቻለ ሲሆን እንዲሁም ከየመን ተመላሽ ኢትዮጵያውያን እንዳሉም ድርጅቱ ገልጿል። በአሁኑ ጊዜ በጥቅሉ ከየመን ተመላሾች 7166 መድረሻቸውን አክሎ ገልጿል። ከጎረቤት ሶማሊያ፣ ኤርትራ፣ ሱዳን ደቡብ ሱዳንና ከኢራቅ ወደ ኢትዮጵያ ለሚሰደዱ ግን ለሚቀጥሉት ሁለት ወራት ተኩል ብቻ ስራ የማካሄጃ በጀት 6 ሚሊዮን 11179 ዶላር እና ለሚቀጥለው የአውሮፓ ዓመት ደግሞ 20 ሚሊዮን 51 ሺ ዶላር እንደሚያስፈልገው ከወዲሁ ድርጅቱ ተንብየዋል። ለሚቀጥሉት የሁለት ወራት ተኩል ግን ለተግባር ማስፈጸሚያ የሚውል የ1 ሚሊዮን ዩሮ እርዳታ የጀርመን መንግስት የመደበ መሆኑን ኤምባሲው ከኢትዮጵያ ገልጿል። ይህንንም የፕሬስ መምሪያው ኃላፊው ቤንጃሚን ሃምና ሲዘረዝሩ ጀርመን ጋቨርመንት ሃዝ ኮሚትድ ኢንዲድ ዋን ሚሊዮን ዩሮስ እስከያዝነው የአውሮፓ ዘመን አቆጣጠር መጨረሻ ዓመት ድረስ ለቀጣዮቹ ሁለት ወራት ተኩል ድረስ ማለት ነው። የጀርመን መንግስት ለተባበሩት መንግስታት የምግብ ድርጅት ኢትዮጵያ ለምታስተናግዳቸው ስደተኞች ስራውን ለማቃለል ይረዳ ዘንድ የአንድ ሚሊዮን ዩሮ በጀት መድቧል። ከተለያዩ ሀገሮች ለሚመጡ ስደተኞች የመጠለያ ስፍራ መገኘቱን የጀርመን መንግስት ምንጊዜም በበጎ መልኩ የሚመለከተው ነው። ከተለያዩ ሀገሮች በተለይ ከኤርትራ፣ ከሱዳን፣ ከደቡብ ሱዳንና ከሶማሊያ የሚሰደዱን ለማስተናገድ ኢትዮጵያ ያለባትን ጫና ለማቃለል እንደሚሆን ነው። And um, this fund is now the latest German government is dispersing to the effect of assisting the Ethiopian government in easing this situation. <laughs> and the appeal has been made through the Ethiopian government via. የእርዳታ የዳታ ጥሪውን በዓለም ምግብ ድርጅት በደብሊዩ ኤፍፒ በኩል ያስተላለፈው የኢትዮጵያ መንግስት ነው። ይህ የዓለም አቀፍ ድርጅት ደግሞ የእርዳታውን ገንዘብ ስራ ላይ ያውለዋል ማለት ነው። ምግብ ለስደተኞቹ ማቅረብ፣ በጣምም ለተጎዱና፣ ለሕፃናቶች፣ ለጸነሱ እና ለሚያጠቡ እናቶች እና ለስደተኛ ልጆች ትምህርት ቤት ጭምርም የሚያካትት ነው የሚሆነው። Malnourished children and for pregnant and lactating women, and also school feeding will be part of this program.